በአማራ ክልል ዳውንት ወረዳ በደረሰ የመኪና አደጋ 25 ሰዎች ህይወታቸውን አጡ። ከአማራ ክልል ሰሜን ወሎ ዞን ዳውንት ወረዳ ወደ ደሴ ሲጓዝ የነበረ መለስተኛ የህዝብ ማመላለሻ አውቶብስ ገደል ውስጥ ገብቶ 25 ሰዎች መሞታቸውን የዞኑ ፖሊስ መምሪያ አስታውቋል። በፋኖ ታጣቂዎች ቁጥጥር ስር ነው የተባለውና አደጋው የደረሰበት የዳውንት አካባቢ ነዋሪዎችና የዳውንት ወረዳ መናኸሪያ አስተባባሪ ስምርት ባለሙያ የሟቾችን ቁጥር እስከ 30 ከፍ ያደርጉታል። አደጋው በደረሰበት አካባቢ የሚገኙት ሁለት የጤና ጣቢያዎች በአደጋው የሞቱና ጉዳት የደረሰባቸው ሰዎች ወደ ጤና ተቋማቱ መምጣታቸውን አረጋግጠው ከባድ ጉዳት የደረሰባቸው 16 ሰዎች ወደ ደላንታ ሆስፒታል መላካቸውን አመልክተዋል። መስፍን አራጌ ዝርዝሩን ይዘዋል። በአማራ ክልል ሰሜን ወሎ ዞን ዳውንት ወረዳ በፋኖ ታጣቂዎች ቁጥጥር ስር በመሆኑ በቂ የትራንስፖርት አገልግሎት እንደሌለ የተናገሩት የአካባቢው ነዋሪዎች በዚህ ምክንያት ሀያ አራት ሰው ብቻ መጫን በሚገባው መለስተኛ አውቶቡስ ውስጥ ከሀምሳ በላይ ሰዎች ተሳፍረው እንደነበር ተናግረዋል። የሰሌዳ ቁጥሩ ሰላሳ ሁለት ዘጠኝ አስራ ሰባት የሆነው ይኸው የሕዝብ ማመላለሻ መለስተኛ አውቶቡስም ከሰሜን ወሎ ዞን ዳውንት ወረዳ ወደ ደሴ በመጓዝ ላይ ሳለ ልዩ ስሙ አይዳ ሰጎራ በተባለ አካባቢ ሲደርስ በግምት ሶስት መቶ ሜትር ርዝመት ካለ ገደል ውስጥ ገብቶ ሰዎች መሞታቸውንና መጎዳታቸውን የሰሜን ወሎ ዞን ፖሊስ፣ የዳውንት ወረዳ መናሀሪያ ማስተባበሪያ እና የአካባቢው ነዋሪዎች ተናግረዋል። የሰሜን ወሎ ዞን ፖሊስ መምሪያ ኃላፊ ኮማንደር ነጋ ድንበሩ ቦታው ላይ የመንግስት መዋቅር አለመኖሩን ጠቅሰው በሌላ አካል ተጣርቶ ደረሰን ባሉት መረጃ ሀያ አምስት ሰዎች መሞታቸውን አመልክተዋል። ወረዳው እንደምታውቀው የመንግስት አካላት የለም። በአካባቢው ታጣቂ ኃይሎች ናቸው ያሉት የሚንቀሳቀሱት። ወረዳዎቹ የሉም። የመረጃው ሁኔታ በሌላ አካል የተጣራ መረጃዎች ናቸው። የኛ የጸጥታ ኃይል አቅራቢያው ስለሌለ ስለዚህ ከዳውት ወደ ደሴ አቅጣጫ ሲጓዝ የነበረ የህዝብ ተሽከርካሪ ሰላሳ ሁለት ዘጠኝ አስራ ሰባት የሆነ ባዝ የኖራስ ቀበሌ አይዳ ተጎራ ከተባለ ቦታ አምሳ አራት ሰው ጭኖ ተገልብጦ ሹፌርና ረዳትን ጨምሮ ሀያ አምስት ሰዎች ሙተዋል። ከባድ አስራ አራት ቆስለዋል ቀላል ጉዳት የዳውንት ወረዳ መናኸሪያ አስተባባሪ ስምሪት ባለሙያ እሸቱ ታደሰ በበኩላቸው ከአካባቢው ማህበረሰብ ደረሰኝ ባሉት መረጃ የሟቾቹ ቁጥር ሰላሳ እንደሚደርስ አመልክተው ከባድና ቀላል ጉዳት የደረሰባቸው ደግሞ አርባ ሰዎች ናቸው ብለዋል። ሞት ሰላሳ ነው እንግዲህ የዱማሉ ወራታቸው የሚባለ አመዚ ሳይሞቱ ከባድ አስራ ዘጠኝ ቀላል ሀያ አንድ መለስተኛ አውቶቡሱ ሀያ አራት ሰዎችን የማሳፈር አቅም ቢኖረውም ከሀምሳ በላይ ሰዎች አሳፍሮ እንደነበር ከኮሚሽነር ነጋም አቶ እሸቱም አረጋግጠዋል። አደጋው በደረሰበት ቦታ ላይ ተገኝተን ሁኔታውን ለማየት ችለናል የሚሉት የኮርባ ከተማ ነዋሪው ብርሃን ባልከፋው የሟቾቹ ቁጥር ከላይ ከተገለጸው እንደሚበልጥ ይናገራሉ። ጠዋት የአስራ አንድ ሰዓት ተኩል ተነስቶ አንድ የህዝብ ማመላለሻ አውቶቡስ ነበር። ከዛ በኋላ ጉዞ ላይ እያለ ተገለበጠ። ሰጎራ የሚባል አካባቢ ነው። በዚያ ምክንያት የብዙ ሰዎች ህይወት አልፏል። የተወሰኑ ቁስለኞችም አሉ። ግን ያው ሙቱ ነው የሚበዛው። ብቻ አሁን ረዳቱ ጤና ጣቢያ ከደረሰ በኋላ ያናገረን ነው። ህይወቱ ያለፈው አደጋ ደረሰበት ቦታ አካባቢ ብቅ ብዬ ነበረ። ያው ህዝቡ ደብደባ ብርጎ ነው ያነሳቸው። ረጅም ቦታ ተገለባብጧል መኪና በየመስኮቱ ነው ያሾላለታቸው። ከቀኑ ስምንት ሰዓት ከሀያ ስድስት ነው አሁን አደጋ የተፈጠረው ግን አስራ ሁለት እኩል አካባቢ ነው የተፈጠረው ችግር። እያነሳ ነው እስካሁን ድረስ። በዳውንት ወረዳ በሚገኘው ኩርባ ጤና ጣቢያ በሕክምና ባለሙያነት የሚሰሩት ካሳኑ ተገኘ ወደ ጤና ጣቢያው ለሕክምና ከመጡት ውስጥ በሕክምና ላይ ሳሉ ሕይወታቸው ያለፈና ወደ ጤና ጣቢያው ሳይደርሱም ሕይወታቸው አልፎ አስከሬናቸው የመጣ መኖሩን ጠቁመዋል። ዋ አደጋው ተከስቷል። ጠዋት ላይ ነበረ ከመጠን በላይ ነው። በመሰረቱ ይጫ ነው ትራንስፖርት ምንም ችግር ስላለ የተወሰነ ሰው ተርፈዋል። እዛውጭ አብዛኛው ሞትና ቁስለኛ ነው የሆነው አሁን ዚ ና ጣቢያ ላይ ከሰባት ስምንት ያላነሱ በህይወት ተርፈው እየታከሙ ያሉ አሉ። አስሩ ሙተው የመጡ ሰባት ወይም ስምንት ኬዞች መተው ነበረ። ህይወታቸው ደርሶ ነበር እነሱ አልፏል ህይወታቸው። ከዛ ውጭ ህይወታቸው እዛው ላይ ያለፈውን ወደ የቤታቸው ነው ይዘዋቸው ይሄዱት። ሙተውም ህይወታቸውም የተረፉም ከዛ ውጭ ከእኛ ጤና ጣቢያም ላይ ደርሰው ህይወታቸው አብረው ያለፉት ከሀያ አምስት ያላነሱ ኬዞች ገብተዋል። ሰባት በህይወት አሁን የተረፉ አሉ እጃችን ላይ። አስሩ ሙተው የመጡ ሰባት ወይም ስምንት እዚህ ከገቡ በኋላ ማለት የተሻለ ህክምና ማግኘ ማግኘት እያለባቸው በጤና ጣቢያው ውስጥ ባለው የህክምና ቁሳቁስ የባለሙያዎችና የትራንስፖርት አቅርቦት እጥረት ምክንያት የሞቱ መኖራቸውንም የጤና ባለሙያው አመልክተዋል። ህክምናውን ለመስጠት ባለሙያም በእርግጥ አንሶናል። ቢሆንም አብዛኛው የመድኃኒትና የግብዓት ችግር ነው ገጠመን። ከኦክሲጂን ፊት ጀምሮ በተለይ ትራንስፖርት፣ አሁን እዚህ ጤና ጣቢያ ላይ መጥቶ ህይወታቸው ያለፉትን እኛ እንደደረሱ የሰጠነውን ኬር ተሰጥቶ ሆስፒታል መድረስ የሚችሉ ሁሉ ናቸው ህይወታቸው ያለፉትና ፣ አሁን የትራንስፖርት ችግር ነው ከደላንታ መኪና ተልኮ መቶ በዛውም መቶ አንድ ላይ አልይዛቸው ብሎ ተራ ነው ያሉት። አሁን በተለይ አንድ፣ ሁለት፣ ሶስት ኬዞች አሉ በፍጥነት መድረስ የነበረባቸው ግን ቦታ አልበቃ ብሎ አንድ መኪና መጣ። አማራጭ ጠፋ። ያው መኪና ሌላ ደግሞ እስከሚገኝ ድረስ ጊዜ ተጠበቀ። እዛው ላይ ያለፉ በወረዳው የሚገኘው የአይዳ ጤና ጣቢያም በጉዳቱ የሞቱና ጉዳት የደረሰባቸውን ሰዎች ማስተናገዱን ቁም ነገር ማስሬ የተባሉ የጤና ባለሙያ ተናግረዋል። በአደጋው ህይወታቸው ያለፉ በርካታ ሰዎች አስከሬ ናቸው ወደ ጤና ጣቢያ ሳይመጣ ወደ ቤተሰቦቻቸው በመላኩ የሟቾቹን ቁጥር በትክክል መናገር እንደማይቻልም ጠቁመዋል። አስራ ስድስት ሰው የሚሆን አገልግሎት ተሰጥቷቸው ወደ ደላንታ ሪፈራል ሆስፒታል ሪፍ የተባሉ ፔሽንቶች አሉ። ሟች ማለት አሁን ይሄን ያህል ነው ማለት አይቻልም፣ ግን በጣም ብዙ ሰው ሟቾቹ እንደገና ደግሞ እኛ ጋም የምጧሉ ወደ ኩርባ ጤና ጣቢያም ይሄዷሉ። እና አንድ ሀያ ምናምን ይሆናል ሚኒማም፣ ሚኒማም ማለት የሞቱት ኩርባ ጤና ጣቢያም ሂደው እዛ ይሞቱም አሉ። ተሽከርካሪውን ማሳፈር ከሚፈቀድለት ቁጥር በላይ ሰዎችን በመጫኑ አደጋውን እየከፋ አድርጎታል ያሉት ደግሞ የወገል ጤና ከተማ ነዋሪ የሆኑት ደስታው አሊ ናቸው። እስካሁን በአካባቢያችን ከተመዘገበው የሟች ቁጥር አዝ ቁጥር ከፍተኛ መሆኑን እና ቁስለኞችም ከፍተኛ ቁጥር ያላቸው በመሆኑ አስከፊ አድርጎታል። ዛሁንት አካባቢ አደጋው ከደረሰበት አካባቢ ወደ ወገል ጤና የመጀመሪያ ደረጃ ሆስፒታል ይዘዋቸው የመጡ ቁጥር እጅግ አስከፊ የሆነ ደርሶባቸዋል ከዛም እጅግ የከፋ ጉዳት ከመሆኑም አንጻር የሆስፒታሉ ዶክተሮች ለደሴ ሪፈራል ሆስፒታል የተወሰኑት ላኩ አድርጓል። በሰሜን ወሎ ዞን ዳውንት ወረዳ ውስጥ በመንግስት ኃይሎች እና በፋኖ ታጣቂዎች መካከል በሚደረገው ውጊያ ምክንያት በአካባቢው የትራንስፖርት አቅርቦት እጥረት መኖሩን የአካባቢው ነዋሪዎች ለቪኦኤ ተናግረዋል። የተገኘውን የትራንስፖርት አማራጭ ለመጠቀም ሲሞክሩም በሁለቱ ታጣቂዎች መካከል በሚደረግ የተኩስ ልውውጥ መሀል ጉዳት የሚደርስባቸው ሰላማዊ ሰዎች ናቸው። እንደ ዛሬውም አይነት ከተፈቀደው በላይ ተሳፋሪ ሲጭኑ ጉዳት የሚደርስባቸው ሰላማዊ ሰዎች ናቸው ብለዋል። በአደጋው ህይወታቸው ካለፈው ውስጥ የጥምቀት በዓልን ከቤተሰቦቻቸው ጋር አሳልፈው ወደ ዩኒቨርሲቲ የሚመለሱ ተማሪዎችና የመንግስት ሰራተኞች እንደሚገኙበት ለማወቅ ተችሏል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ